በማዕከላዊቷ የዩናይትድ ስቴትስ ክፍለ ግዛት ኦክላሆማ የመድን ሰራተኞች ተሰማርተው ከትናንቱ ከባድ አውሎ ነፋስ አደጋ የተረፉ ሰዎች ካሉ እየፈለጉ ነው። በሰዓት በ320 ኪሎ ሜትር ፍጥነት የሚወነጨፍ ከባድ አውሎ ነፋስ ግዙፍ ውድመት በማድረሱ በትንሹ 51 ሰዎች እንደሞቱ ቢያንስ 120 ሰዎች ደግሞ ጉዳት እንደደረሰባቸው ታውቋል። ትዝታ በላቸው ዝርዝር ዘገባውን ይዛለች። በሰዓት የ320 ኪሎ ሜትሮች ፍጥነት ያስመዘገበ ኃይለኛ አውሎ ንፋስ ሙርስ የተባለ የኦክላሆማ ሲቲ የሕዝብ መኖሪያ ሰፈሮችን ሰፊ ክፍል በአጠቃላይ አውድሟል። የቤቶችና የሌሎች እንደ ተሽከርካሪ ያሉ ቁሳቁስ ፍርስራሽ በኃይለኛው ንፋስ ወደ ሰማይ እየተበተነ ተጨማሪ የአካል ጉዳት ማድረሱ ታውቋል። ሶስት ኪሎ ሜትሮች ስፋት ያለው ኃይለኛ ነፋስ የቀላቀለ ዶፍ ያረፈባቸው ሁለት የአንደኛ ደረጃ ትምህርት ቤቶች ልጆች ትምህርት ላይ እንዳሉ ወድሟል። የህንፃዎቹ ፍርስራሽ ስር ተቀብረው በርካታ ልጆች ሞተዋል። ከተረፉት አንዱ ገብርኤል ራያን እንዲህ ገልጸዋል። ኃይለኛ ድም ድም የሚል ድምፅ እንደ ሰማን የትምህርት ቤቱ ጣሪያ ተገንጥሎ በረረ ከዚያን እንግዲህ ዝናብ አጥለቀለቀን የግድግዳው ጡብ እና ያለ የሌለ ነገር ሁሉ ላዬ ላይ ወደቀብኝ የአስቸኳይ እርዳታ ሠራተኞች ፍርስራሹን ቆፍረው አያሌ ልጆችን አትርፈዋል ሆኖም ትላንት ከመሸ በኋላ ሌሎቹን በሕይወት የማግኘት ተስፋ እየተመናመነ ሄዷል ቤኪ ኔልሰን የእርዳታ ሠራተኛ ናቸው አንዱ የሕክምና እዝ መሪ እንደነገሩን ልጆቹ በሙሉ ለአውሎ ነፋስና ለሌላ ድንገተኛ አደጋ ወቅት እንደተለማመዱት ከየክፍሉ ወጥተው ኮሪደሩ ላይ ነበሩ። አሁን ባለስልጣናቱ የሚጠረጥሩት የውሃው ቱቦ ፈንድቶ ልጆቹ ሰምጠው ይሆናል የሚል ነው። ፍርስራሹም ከዚያ በላይ ስላለ በትላንቱ የኦክላሆማ ኃይለኛ አውሎ ንፋስ የቆሰሉና የተሰወሩ ዜጎችን ፍለጋ አሁንም ቀጥሏል። ፕሬዝደንት ኦባማ ማምሻውን ባደረጉት ንግግር በኦክላሆማ የተፈጥሮ ቀውስ መከሰቱን በማወጅ አስፈላጊው የአጣዳፊ ጊዜ እርዳታ ሁሉ ለግዛቲቱ እንዲሰጥ የፌዴራል አስቸኳይ እርዳታ አስተዳደር መስሪያ ቤትን አዘዋል። በብሔራዊ የአየር ጠባይ ትንበያ ትላንት ኦክላሆማን የመታው አውሎ ነፋስ እስከ ዛሬ በአካባቢው ከተከሰተው ሁለተኛውና እጅግ አውዳሚው ነው ተብሏል።